ግራቸዋለሁ ይሄ ለሰዎች አእምሮ በጣም የተመቸ ነገር ነው። ምክንያቱም ሁሉም ነገር የምናገኘው እኛ ገንዘብ አውጥተን ነው አይደለም? የሆነ ነገር የምናገኘው ገንዘብ አውጥተን ስንገዛ ነው። እኛም ራሱ ገንዘብ የምናገኘው ስንሰራ ነው። ስለዚህ ጽድቅ የሚባለው ነገር በነጻ ይገኛል የሚለው ለሰው አእምሮ፣ ጀስት ስታስቡት ተቀባይነት የማይኖረው ነው የሚመስል ግን በእግዚአብሔር ዘንድ በስራ መጽደቅ የሚባለው ነገር ፈጽሞ የማይቻል ነው። ስለዚህ በስጋ መጽደቅ የሚባለው ነገር ፈጽሞ ስለማይቻል እግዚአብሔር ለዚህ መፍትሄ አድርጎ ያመጣው ነገር በነፃ መጽደቅ እንዲሁ መጽደቅ። በነፃ መጽደቅ የሚባለውን ነገር እግዚአብሔር ሲያመጣ ወደ ምድር ራሱ ሰዎች መክፈል የሚገባቸውን ነገር በቀራኔው መስቀል ላይ በልጁ በክርስቶስ ኢየሱስ ከፍሎ ጋር ተሰቅያለ። ይሄ ግልጽ ሊሆንልን ይገባል፣ የክርስትና እምነት መሰረት ነውና። ታዲያ ሐዋርያው ቅዱስ ጳውሎስ የሚናገር የፈሪሳዊው እምነት የፈሪሳዊው አመለካከት የፈሪሳዊው ፍልስፍና ይሄ አይሁድ አድራጊዎቹ ልክ አሁን ባልኳቸው መሰረት አንድ ነገር ካላደረጋችሁ እግዚአብሔር ይቅር አይላችሁም አይቀበላችሁም አይምራችሁም የሚል ነው እና ስርዓት መፈጸም አለባችሁ መገረዝ አለባችሁ እና እግዚአብሔርን ማየት የምትችሉት እንዲህና እንዲያ በማድረግ ነው የሚለውን ነው ግን ሐዋርያው ቅዱስ ጳውሎስ የተገነዘበው ነገር ያ ፈጽሞ የማይቻል በፍጹም የማይቻል ነገር መሆኑን ይህንን ከታሪክ ጀምሮ የአብራሃን ጳውሎስ እንደው በጣም ጥሩ ታሪክ ነው ይሄንን በተመለከተ በደምብ ቁልጭ አድርጎ ያሳያል ብዬ የምላችሁ ሮሜ ምዕራፍ አራት ላይ የተጻፈው ስለ አብርሃም የተነገረው ነገር ከአይሁድ ፈጠን ብዬ አልፈዋለው። ግን ሮሜ ምዕራፍ አራት ከቁጥር አንድ ጀምሮ እንዲህ ይላል፣ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘን እንላለን ብሎ ጥያቄ ጠይቅና አብርሃም በስራ ጸ ጠንቆ ቢሆን የሚመካተታለው ነገር ግን በእግዚአብሔር ዘንድ አይደለም። የሚባለው አብርሃም በእግዚአብሔር ዘንድ የጸደቀው በስራ አይደለም። መጽሐፍ ምን አለ ብሎ ይጠይቅና አብርሃምም እግዚአብሔርን አመን ያስተላልፉ በማመኑ ብቻ ጽድቅ ሆኖ ተቆጠረ። ደግሞ የአይሁድ ስርዓት እና ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠረለት ያሉትን። ነገር ግን ለማይሰራ ኃጢአተኛውን ለሚያጸድቅ ለሚያምን እምነቱ ሁሉ ነገር ነው። ዳዊት መዝሙር ላይ እግዚአብሔር ኃጢአቱን የማይባልበት ሰው እነዛን ካልጨመራችሁ መዳን አትችሉም።

ንግድ የምን ጥያቄ መጠየቅ ይችላል? አንድ ሰው መጠየቅ አለ። በደንብ እኔ በቅርብ በሬዲዮ አስርቱን ቃላት በተከታታይ ሳስተምረው ነበር፣ እና በደጋግሜ ለሰዎች የነገርኳቸው አስርቱ ቃላት በምን ተብሎ ነው የሚታወቀው? ፈርፔች ዋለው ተብሎ ነው የሚታወቀው። ማለት ዘላለማዊ፣ የማይቀየር የማይለወጥ አስርቱን ቃላት በመፈጸም ሰው መጽደቅ ይችል

እስራኤላውያን ሰጣቸው። በስድስት ቀን ምን ለሆኑ እስራኤላውያን ምድርን ከግብጽ በተአምር እግዚአብሔር ላወጣቸው እስራኤል ላይ ያሉ ይሄ ከግብጽ ወጣት ደህንነትን የሚያሳይ በስድስተኛ ቀን እግዚአብሔር ባህሩን ከፍሎ ላሻገራቸው ሰዎች ነው ይሄ መና ከሰማይ እያዘነበ ይመግባቸው ለነበሩ ሰዎች አስርቱ ቃላት የተሰጡ። ስለዚህ አስርቱ ቃላት የተሰጡ ለዳኑ ሰዎች እንጂ ሰው ያንን በመፈጸም እንዲድን ታስቡ አይደለም። አሁን ይህንን ሰዎች ካልገባቸው ሕግ ምን እንደሆነ ጥቅሙ አይገባቸውም የሚል እኛ በአስርቱ ቃላት መሰረት ይህንን ነገር የተናገሩት ግን ለምን የተነሳ ነው? መጽደቃችንን በሰዎችና በእግዚአብሔር ፊት ለመተርጎምና

ሐሳብ የዛሬ የማስተላለፍ ከክርስቶስ ጋር ምን ነው? ተሰቅያ እንደነበሩት የሚያወናብዱ ሰዎች ተሰቅሎ በተለይ የኃጢአቴን መተላለፍ እዛ መስቀል ላይ ተሸክሞ ዋጋ ሲከፍል ስለ እኔ፣ ያኔ እኔም ከእሱ ጋር በምን ላይ ነበር? በመስቀል ላይ ነበርኩ። የሰይጣን የኔ እዳና የኔ የኃጢአት ቅጣት በክርስቶስ ኢየሱስ መሰቀል ሲቀጣ እኔም እዛ ነበርኩኝ። ከዛ የተነሳ ማለት ምን ያህል i

መጠ በመጠቀም የእግዚአብሔር ጸጋ የክርስቲያን ጥምቀት ምን ማለት እንደሆነ ትንሽ ይገልጽላቸዋል። እንኪያስ ክርስቶስ በከንቱ ሞተ በማለት በቀራኒው መስቀል ላይ ሞቶ እኛ በዛ ላይ ያደረጉ ሰዎች በውጭ የሚያሳዩት ወደ ውሃ ሲገቡ ለመጠመቅ የክርስትና እምነት መሰረት ማንነት እንደሆነ አይደንቲፋይ ያደርጋሉ፣ ያመሳስላሉ። ልክ ውሃ ውስጥ ሙሉ ለሙሉ ሲገቡ ጌታ የሱስ ክርስቶስ እንደተቀበረ መቀበራቸውን ለኃጢአት ያመለክታሉ። ልክ እሱን ደግሞ እንደተነሳ ከውሃ ሲነሱ ከክርስቶስ ጋር እንደተነሱችን ያሳያሉ። በጣም የክርስቲያን ነው እና ነው አሁን እንደምታውት ለእግዚአብሔር ህያው የሆነ ህይወት እንዴት ነው የምንኖረው? ቁጥር 19 ላይ እኔ ለእግዚአብሔር ህያው ሆኜ ለማሳየት ነው እኖር ዘንድ በህግ በኩል ለህግ ሞቼ ህወታችን መሆኑ ብሎ ለማሳየት ህይወት መኖር ሁለት ገጽታዎች ያሉበት ነው። በሁለተኛ ደረጃ ለእግዚአብሔር ያው ሆኖ መኖርን የያዘ ነው። የተለየ ለእግዚአብሔር የተሰጠ ህይወት ነው የክርስቲያን ህይወት የሰማይና የምድር ፈጣሪ እግዚአብሔር በምድር ላይ ያለ ህይወት ሳይሆን

አሁን እኔ ሳሎና ላይ የተመሰረተ የእምነት የኖረ ያለ ፍልስፍና ወይ የእምነት ደግሞ ሪሊ ስንመለከት በስጋ እየኖርኩ ነው። በዚህ ምድር ላይ አሁን በስጋ እየኖርኩ ነው። እበላለሁ፣ እጠጣለሁ፣ እለብሳለሁ፣ እተኛለሁ፣ እነሳለሁ፣ እሰራለሁ፣ እገባለሁ፣ እማራለሁ፣ የተለያየ ነገር አደርጋለሁ። በስጋ በስጋ የምኖረው ኑሮ አካላዊ ድርጊት ያለበት ነው። ቅድም የነገርኳቸውን ነገሮች በሙሉ አካላዊ እንቅስቃሴ ያለበት ኑሮ ነው። በስጋ የምኖረው ኑሮ ደግሞም ሌላም ገጽታ አለው። በስጋ የምኖረው ኑሮ እውቀታዊ፣ ሀሳባዊ፣ ምኞታዊ ነገርም ያካተተ ነው። አይምሮ ያስባል። በሀሳቤ ድርጊቶችን አደርጋለሁ። ከሀሳቤ ቀጥሎ እና ደግሞ ስነ ምግባራዊ ገጽታዎችም አሉት። ባህሪ ያለኝ ንግግር አለኝ። ዝንባሌ አለኝ። በተለያየ መንገድ ይሄ በምድር የምኖረውን ኑሮ በስጋ እየገለጽኩት ነው። እኔ አሁን እነዚህን ነገሮች እዚህ ጋር አካላዊ፣ እውቀታዊ፣ ስነ ምግባራዊ ብዬ በነጥብ ያስቀመጥኳቸው ነገሮች አሉ። የሰው የስጋ ህይወት ሶስት ገጽታዎች እንዳሉት ይነገራል ማለት ድርጊታዊ፣ ሀሳባዊ፣ ንግግራዊ እና የኛ ህይወት በእነዚህ ነገሮች በሙሉ ሊገለጽና ሊጠቃለል ይችላል። ድርጊታዊ ነገራችን በምናደርጋቸውን ነገሮች የሚገልጡ ናቸው። እና ሀሳባዊ ነገሮቻችን አስተሳሰቦቻችንን፣ እውቀታችንን፣ ዝንባሌያችንን በሙሉ ያካተተ ነው። እና ንግግራዊ ነገራችን ደግሞ ከነዚህ ሁለት ነገሮች አኳያ ሀሳባችንን፣ ዝንባሌያችንን፣ ጠቅላላ ጸባያችን፣ ድርጊታችን፣ ነገራችን ሁሉ በቋንቋ የሚገለጥበትን ነገር ነው የሚያሳየው እነዚህ ሶስቱም የሚገልጹት በነዚህ ድርጊታዊ ሀሳባዊና ስነ ምግባራዊ ባልኳቸው የህይወት ልምምዶች ዙሪያ ነው። ቅድም እንዳልኩት ክርስቲያን በህዋ ውስጥ አይደለም የሚኖረው። እዚች የተረገመች የወደቀች እና የዘላለም ፍርድ የሚጠብቃት ምድር ውስጥ ነው የምንኖረው። የተሰበረች ምድር ውስጥ ነው የምንኖረው። በኃጢአት የታመመች ምድር ውስጥ ነው የምንኖረው። እና የክርስቲያን ስጋዊ ህይወት እነዚህ ነገሮች ውስጥ የሚያልፍ በነዚህ ነገሮች ውስጥ የተካተተ መሆኑን ማሰብና ማወቅ ያስፈልገናል። አሁን እኔ እዚህ ጋ ስናገር፣ የሰው ህይወት በምድር ላይ የስጋው ህይወቱ ብዙ መሰናክሎች እንዳሉበት ልታውቁ ያስፈልጋቸዋል። ይህንን ነው ሐዋርያው ቅዱስ ጳውሎስ አሁን በስጋ የምኖርበት ኑሮ ወይም ህይወት እያለ የተናገረው። በስጋ የምኖርበት ህይወት ብዙ መሰናክሎች ያሉበት ነው በእርግጥ በእነዚህ ሶስት ገጽታዎች ይገለጻል ድርጊት ሀሳብ እና ንግግር ግን ብዙ መሰናክሎች ያሉበት ነው አንዳንድ ክፉና አሰቃቂ ነገሮች ያጋጥሙናል በህይወታችን ይሄ ምንም ጥርጥር የሌለው ነገር ነው ለዚህ ነው ደጋግሜ ክርስቲያን ጌታን እንደተቀበለ በህዋ ውስጥ የሚኖር ፍጡር አይደለም በዚች ምድር ላይ ነው የምንኖረው። ይቺ ምድር ደግሞ ብዙ መሰናክሎችና ብዙ ውጣ ውረዶች አሉባት እና ሐዋርያው ቅዱስ ጳውሎስ ይሄንን ነው የሚናገረው። እኔ አንድ ማብራሪያ ይሄን በተመለከተ ለማስቀመጥ እፈልጋለሁ እዚህ ጋ ልክ አትክልቶች፣ አበባዎች፣ ዛፎች የምናቃቸው ቤታችን ደጅ ላይ ያሉ ወይም ደግሞ በመንገድ ላይ የምናያቸው በሜዳ የምናያቸው ለበሽታ ለውርጭ ጥቃት እንደሚጋለጡ እንዳልነበሩ እንደሚሆኑት ሁሉ ማለት ነው። እኔ ደብረ ብርሃን ነበርኩኝ ባለፈው ህዳር ውስጥ እና ደብረ ብርሃን በጣም አይቀዘቅዝም ነበር። እኔ በነበርኩበት ጊዜ ግን ምናሉኝ የቤተ ክርስቲያን ሰዎች ባለፈው ወር በጣም ታይቶ የማይታወቅ ውርጭ ጣለ አሉ ውርጭ ጣለ አሉና ውርጭ በጣለበት ሰዓት እነዚህ ቅጠላማ የሆኑ ዛፎች በሙሉ በአንድ ሌሊት ደርቀው አደሩ። እንዳውም ሶስት መቶ የሚያክሉ የቧንቧ ቆጣሪዎች ፈነዱ አሉ። የቧንቧ ቆጣሪዎቹ የፈነዱት ውሃው እዛ ቧንቧ ውስጥ ምን ስለሆነ ነው? በረዶ ስለሆነ ነው። እና ያንን መቋቋም አልቻሉም ብረቶቹ። ልክ እንደዚህ አይነት በጣም ውጣ ውረዶች በሰው ህይወት ሊያጋጥሙን እንደሚችሉ ማወቅና ማሰብ ያስፈልጋል። ለዚህ ነው ሐዋርያው ቅዱስ ጳውሎስ የክርስቲያን የስጋ ህይወት ለብዙ ነገሮች የተጋለጠ ነው። የኔም የስጋ ህይወት ለብዙ ነገሮች ተጋልጧል። ለብዙ አደጋዎች፣ ለብዙ ፈተናዎች፣ ለብዙ ስደቶች፣ ለብዙ ውጣውረዶች እና ህይወት እንደዚህ አይነት ነገር የሚያጋጥመው ነገር እንደሆነ እንዳትስቱ አይነት ነገርን ነው እያስተላለፈ ያለው። እኔ ለእናንተ በተለይ ወጣቶች ለሆናችሁት ይህንን ነገር እንድታስቡበት ያስፈልጋል። ለስጋዊ ህይወት በአካላዊ ስሜቶች፣ ጉጉቶች፣ ምኞቶች፣ ፈተናዎች ወደ ውስጣችን፣ ወደ አይምሯችን፣ ወደ ልባችን ይመጣሉ እና እንዴት ነው ታዲያ ይህንን የክርስትና ሕይወት በስጋችን ልንኖር የምንችለው የሚለውን ጥያቄ ቀጥሎ ባለው ነገር ለመመለስ እፈልጋለሁ። ግን ከዛ በፊት ስጋዊ ሕይወት ደጋፊ ያስፈልገዋል። ስጋዊ ሕይወት ጥበቃ ያስፈልገዋል። ስጋዊ ህይወት መከታ ያስፈልገዋል። ለዚህ ነው መጽሐፍ ቅዱሳችን ይህንም በተመለከተ አማኞች የሚገልጡትን ነገር በጣም በብዙ ቦታ እግዚአብሔር ራሱ ጣልቃ እየገባ የተናገረውን ነገር ይናገራል። አንዳንዱን ልጥቀስላችሁ። በብሉይ ኪዳን እግዚአብሔር ለአብርሃም ምን ብሎታል? አብርሃም እንደዚህ ብሎ ተናገረ ለእግዚአብሔር፣ እኔ ዘርህን እንደ ምድር ዳራሻ አበዛዋለሁ ብለኸኛል እንደ ሰማይ ከዋክብ ታበዛዋለሁ ብለኸኛል ግን እኔ እኮ ልጅ የለኝም እና ምንድን ነው እያልክ ያለኸው እግዚአብሔር ወይ ብሎ ሲጠይቅ እግዚአብሔር ቃል ኪዳኑን አረጋገጠለትና እኔ ለአንተ ምንህ ነኝ አለው ጋሻህ ነኝ ብሎ ተናገረው ምን ማለት ነው ጋሻህ ነኝ ማለት ከአደጋ ከመቅሰፍት ከክፉ ነገር የምከላከልልህ መከላከያህ ነኝ ማለት ነው እግዚአብሔር እግዚአብሔር እኔ መከታ ሆንልሃለሁ እኔ ጋሻ ሆንልሃለሁ እኔ ከጥቃት እመክትሃለሁ እያለ ነው የሚናገረው። ይሄ በጣም አስፈላጊ ነገር ነው። ሌሎችም መዝሙረ ዳዊት ላይ ብታነቡ እግዚአብሔር አለቴ ነው፣ እግዚአብሔር አምባዬ ነው ብሎ ዘማሪው ይናገራል። እግዚአብሔር ብርሃኔ ነው፣ እግዚአብሔር መሪዬ ነው፣ እግዚአብሔር መሸሸጊያዬ ነው፣ እግዚአብሔር መውጫዬ መግቢያዬ ነው፣ እግዚአብሔር ኑሮዬ ነው ብለው እግዚአብሔርን በተመለከተ ይናገራሉ። የሰው የስጋዊ ሕይወት እገዛ ያስፈልገዋል። እገዛው ደግሞ መምጣት ያለበት ከማን ነው? ከእግዚአብሔር ዘንድ ነው። ይህንን ነው እየተናገር ያለው እና በስጋ የምኖረው ኑሮ እያለ ጳውሎስ የገለጠው የስጋ ኑሯችን የተለያየ ፈተናና ውድቀት ችግሮች ያሉበት ግን፣ እገዛ ጥበቃ፣ እንክብካቤ የሚያስፈልገው በመሆኑ ነው። እኔ ታዲያ እግዚአብሔርን ማመን በጣም አስፈላጊ የሆነው በዚህ ምድር ላይ ከዚህም አኳያ ጭምር እንደሆነ ለማስገንዘብ እፈልጋለሁ። እና ይሄንን ለማብራራት ወደ ሶስተኛው ነጥቤ ነው የማልፈው የክርስቲያን የስጋ ሕይወት ኑሮ መሆን ያለበት በእምነት ነው። አሁን እዚህ ቁጥር ሀያ ላይ ሲጀምር ሐዋርያው ቅዱስ ጳውሎስ አሁን እኔም አሁን ሕያው ሆኜ አልኖርም አለና፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ አለና በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ብሎ ተናገረ። እና በስጋ የምኖረው ኑሮ ብዙ ውጣውረዶች ባሉበት በዚህ ምድር ውስጥ የማልፍበት መንገድ የማልፍባቸው መከራዎች፣ መንገዶች፣ የአይምሮ ውጣ ውረዶች፣ አንዳንድ አካላዊ አስጨናቂ ነገሮች ሁሉ የማልፍበት ኃይልና ሚስጥር ያለው በጣም አስደናቂ በሆነ እውነት ላይ ነው። ይህም አለ በስጋ የምኖርበት ኑሮ በወደደኝ አንደኛ ስለ እኔ ራሱን በሰጠው ፣ ሁለተኛ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ብሎ ተናገረ። የክርስቲያን ህይወት፣ የእምነት ህይወት ነው እና እምነት ያስፈልጋል ነው ሐዋርያው ቅዱስ ጳውሎስ እያለ እያለ ያለው እና ክርስቲያን ህይወቱ በስጋ በዚህ በምድር በሚኖርበት ጊዜ መመስረትና ጥብቅ ብሎ መያያዝ ያለበት በእምነት ህይወት ነው እያለ ነው የሚናገረው እና ቅድም እኔ ያየሁት ያሳየኋችሁ ለማሳየት ያሰብኩት ነገር ህይወት ሁሉ በስጋ በምንኖርበት ጊዜ ድጋፍ ያስፈልገዋል። በምድር ላይ ወይም ደግሞ በዚህ በዓለም ፍጥረተ ዓለም ውስጥ ያለምንም ሌላ ተጨማሪ ድጋፍ መኖር የሚችል ደግሞም ሊኖር ብቁ የሆነ አንድ ብቻ ነው። ይህንን በደንብ እንድታስቡልኝ እፈልጋለሁ። በምድር ላይ ወይም ደግሞ በዚህ በአጠቃላይ በፍጥረተ ዓለም ውስጥ ያለምንም ድጋፍ ድጋፍ ሳያስፈልገው የሚኖር እግዚአብሔር ብቻ ነው። አሁን እኔና እናንተ እዚህ እግዚአብሔርን እናመልካለን። ለእግዚአብሔር አንድ ነገር ልንጨምርለት አይደለም እዚህ የምናመልከው፣ እኛ ለራሳችን ጥቅም ነው እግዚአብሔርን የምናመልከው። ሰዎች በጣም የተሳሳተ ግንዛቤ አላቸው። እግዚአብሔር ምንም የሚጨመርለት ክብር የለም። ራሱ የከበረ ነው። ግን ክብሩን ነው እኛ የምናውቀው እውቅና የምንሰጠው እኛ እግዚአብሔር ክብር ይገባሃል ስንል ክብር እንዳለው እውቅና መስጠታችን ነው እንጂ ክብር ልንጨምርለት አይደለም። ከኛ ምን ክብር ይጨመርለታል? እግዚአብሔር እዚህ እግዚአብሔር ቤት ውስጥ መተን መባና ስጦታዎች ስንሰጥ እግዚአብሔር ስለሚቸግረው ወይም ስለቸገረው አይደለም። እግዚአብሔር የሞላው የተረፈው አምላክ ነው። ነገሮችን በደቂቃ በቅጽበት መፍጠር የሚችል አምላክ ነው። ግን ድጋፎች ለእኛ ያስፈልጉናል። ድጋፍ ለእድገት አስፈላጊ ነው። ድጋፍ ለመባዛት አስፈላጊ ነው። ድጋፍ በህይወት ለመኖር አስፈላጊ ነው እና ነፍሳችን ራሷ ድጋፍ ትፈልጋለች። ነፍሳችን ነፍሳችን መንፈሳዊ ድጋፍ ያስፈልጋታል። አሁን መንፈሳዊ ድጋፍ ያስፈልጋታል። ጌታ ኢየሱስ ክርስቶስ መንፈሳዊ ምግብ እንደሚያስፈልገን ሲናገር የሕይወት እንጀራ እኔ ነኝ ብሎ ተናግሯል። የሕይወት ውሃ እኔ ነኝ ብሎ ተናግሯል። ማንም ወደ እኔ ቢመጣ የሕይወትን ውሃ ከኔ ዘንድ ቢጠጣ ለዘላለም አይጠማም ብሎ ተናግሯል። ጌታ ኢየሱስ ክርስቶስ የሕይወት መንገድ ነው። ጌታ ኢየሱስ ክርስቶስ የሕይወት ብርሃን ነው። ስለዚህ ይህንን እውነታ ጳውሎስ እየገለጠ ያለው እኔ በስጋ የምኖረው ኑሮ በወደደኝ እና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። እና ድጋፌ እሱ ነው፣ መከታዬ እሱ ነው፣ መኖሪያዬ እሱ ነው። የህይወቴ ምንጭ በሙሉ እና ድጋፍ ያለው በአንድ እና በአንድ በእግዚአብሔር ልጅ ላይ ባለ እምነት የሚመነጭና የሚመጣ ነው። ይህንን መረዳት በጣም አስፈላጊ ነው። አይሁድ አድራጊዎች ይህን ማወቅ አለባቸው። የተለያየ እምነት የሚከተሉ ሰዎች ይህንን ማወቅ አለባቸው። ነገሩ ሁሉ የሚሆነውና የሆነው በጌታችን በኢየሱስ ክርስቶስ በኩል ነው። ግን ጳውሎስ እንደዚህ አለ፣ በወደደኝ ብሎ ተናገረ። ይችን ቃል ትንሽ ማብራራት እፈልጋለሁ። በወደደኝ በእግዚአብሔር ልጅ ላይ ነው እምነቴ ያለው፣ በዚህ በምድር ላይ በምኖርበት የስጋ ኑሮ ጌታ ኢየሱስ ክርስቶስ አለ። ጳውሎስ ወዶኛል ብሎ ነው የሚናገረው። ይህንን እንደ ምስራች እኔ ዛሬም ደግሜ እናገረዋለሁ። ጌታ ኢየሱስ ክርስቶስ በመጀመሪያ የእግዚአብሔር ልጅ ነው ማለት ምን ማለት ነው? ከአብ ከወልድ ከመንፈስ ቅዱስ ከእግዚአብሔር አሃዱ አምላክ ከምንለው በአማርኛ በግዕዝ በደንብ ነው የስላሴ እምነት የተገለጠው። አብ፣ ወልድ፣ መንፈስ ቅዱስ አሃዱ አምላክ የብዙ አንድ ብለን ነው የምናውቀው እና ከነዚህ ከብዙ አንድ ውስጥ አንዱ ጌታ ኢየሱስ ክርስቶስ የሰውን ልጅ ስጋ ለብሶ መጥቷል እና ይሄ አስደናቂ በጣም ከአይምሮ በላይ የሆነ ፍቅር ጌታ ኢየሱስ ክርስቶስ ለእያንዳንዳችን ስላለው ነው። ፍቅሩ ልዩ ነው። ይወድሃል፣ ይወደኛል፣ ይወድሻል ጌታ ኢየሱስ ክርስቶስ ወዶናል። ስለዚህ ወዶን ወደ ምድር ከቅድስት ድንግል ማርያም ተወልዶ መጥቷል። እኛን ወዶ በቀራኒዮ መስቀል ላይ ተሰቅሎልናል። እኛን ወዶ በቀራኒዮ መስቀል ላይ ዋጋ ከፍሎልናል። በጣም አስደናቂ ነው። ይህንን ሐዋርያው ቅዱስ ጳውሎስ በፊልጵስዮስ ምዕራፍ ሁለት ላይ ሲናገርበት እንዲህ ብሎ ተናግሮታል። ባነብላችሁ መልካም ነው። የፊልጵስዮስ ምዕራፍ ሁለት ላይ እሱ በእግዚአብሔር መልክ ሲኖር ሳለ፣ ከቁጥር ስድስት ጀምሮ ነው የማነበው ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በመስቀል ላይ ሞተ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አያችሁ፣ የሰውን ስጋ ለብሶ የባሪያን መልክ ይዞ የእኛን መልክ በምድር ላይ ተገልጦ ተመላለሰ። ይህንን ያደረገው ከምን የተነሳ ነው? እኛን ከመውደዱ የተነሳ ነው። እግዚአብሔር ይወድሃል። እግዚአብሔር ይወድሻል። እግዚአብሔር ወዶን ጌታ ኢየሱስ ክርስቶስ በቀራኒዎ መስቀል ላይ እንዲሰቀል ያደረገልን እና በጣም የሚገርም ነው። ግን የወደዳቸው ሰዎች ምን አይነት ሰዎች ናቸው ብለን በምንጠይቅበት ጊዜ ጠላቶቹን ነው የወደደን። ኃጢአተኞች ሳለን ወደደን ይላል ሐዋርያው ቅዱስ ጳውሎስ። ጠላቶቹ ሳለን ወደደን። ጠላትን ማጥፋት ነው የሚገባው፣ ግን ጠላትን ወዶ ጌታ ኢየሱስ ክርስቶስ ስለ እኛ ሞተ። በሁለተኛ ደረጃ ጳውሎስ የሚናገረው ይሄ በስጋ የምኖርበት ኑሮ በወደደኝ በእግዚአብሔር ልጅ ላይ ባለ እምነት ነው ብሎ ግን ሁለተኛ ደግሞ ሲናገር ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። የጌታ ኢየሱስ ክርስቶስ ፍቅር የሚል ይመስለኛል ጳውሎስ ዝም ብሎ የከንፈር በከንፈር የሚገለጥ ባዶ የሆነ አይነት ፍቅር አይደለም፣ ተግባራዊ የሆነ ፍቅር ነው። የአንዳንድ ሰዎች ፍቅር የአፍ ነው ብለው ነው የሚናገሩት። ለሰዎችም ለማጽናናት ሲሄዱ በእንደዚህ አይነት መልክ ነው የሚገልጡት። የጌታ ኢየሱስ ክርስቶስ ፍቅር ግን ተግባራዊ ነው። ራሱን ነው ለእኔ ምን ያደረገው የሰጠው ይሄ የወደደኝ ጌታ ኢየሱስ ክርስቶስ ራሱን ሰጠኝ። በቀራንዮ መስቀል ላይ ተሰቅሎ ሞተልኝ። ከራሱ በላይ ወደደኝ ማለት ነው። እኔ እንደዚህ ብዬ ነው እኔ የምተረጉመው። እና ጌታ ኢየሱስ ክርስቶስ ያደረገልን ነገር በአይምሮ የሚገመት አይደለም። ከአይምሮ ግምት ውጪ የሆነ ነገር ነው። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እነዚህ ሁለት ነገሮች ላይ ነው እምነቴ ያረፈው እምነቴ የተመሰረተው። ስለዚህ በስጋ በምኖርበት በዚህ ምድር ውስጥ ባለ በምኖርበት ኑሮ ውስጥ ድጋፌ፣ መከታዬ፣ መመሪያዬ፣ ብርሃኔ፣ መጠጊያዬ ጌታዬ ኢየሱስ ክርስቶስ ነው። ፈተናዎችን፣ ውጣውረዶችን፣ ስደቶችን የማሸንፍበት የምኖረው፣ የምመላለሰው፣ የምቆመው እና ሰይጣንን ራሱ ለሰይጣን ሀሳብና ለሰይጣን ልዩ ልዩ የማታለያ ነገሮች ልቤን የማልሰጥበት ትልቁና ዋነኛው ምክንያት ኃይል የማገኘው እምነቴ በወደደኝ ራሱን ስለ እኔ በሰጠው በእግዚአብሔር ልጅ ላይ ስለተመሰረተ ነው። የእናንተ እምነት በማን ላይ ነው የተመሰረተው? እምነታችን ልክ እንደ ጳውሎስ በክርስቶስ ኢየሱስ ላይ በወደደን በክርስቶስ ላይ ካልተመሰረተ፣ ራሱን ለእኛ በሰጠው በክርስቶስ ላይ ካልተመሰረተ ከንቱ ነው። አይጠቅም። አያዋጣም። አያዛልቅም እርዳታ አናገኝበትም። ለዚህ ነው ብዙ ሰዎች አንዳንድ መከራና ፈተና ሲያጋጥማቸው በሚያስገርም ሁኔታ ሕይወታቸው በሙሉ ምስቅልቅል ውስጥ የሚገባው። እኔ ለንደን በነበርኩበት ጊዜ በጣም ብዙ ኢትዮጵያውያንን አውቃለሁ። እና ብዙ ኢትዮጵያውያን ለንደን ውስጥ ካሉ ብዙ ኢትዮጵያውያን መካከል ብዙዎቹ በስደት እዚያ የቀሩ ናቸው። እና ስደተኞች ሆነው ወደ እንግሊዝ ሀገር ሲወጡ ወይ እዚህም አሜሪካም እንኳን ሲመጡ ሰዎች ለስደተኝነታቸው የሚያቀርቧቸው ምክንያቶች አሉ እና መንግስት ይቀበለናል በአጭር ጊዜ ውስጥ ነገሮች በሙሉ አልቀው ቤተሰቦቻችንን፣ ዘመዶቻችንን እንደግፋለን ብለው አስበው ነው። ግን እንዳሰቡት አይሆንላቸውም። ሰዎች እንዳሰቡት ስለማይሆንላቸው የብዙዎች ሰዎች ህይወት መላቅጡ የጠፋ ነው። አንዳንዶች ያበዱ አሉ። እብዶች ሆነው የሚኖሩ አሉ 10 15 ዓመት ኖት ኦንሊ ኢትዮጵያውያን፣ ኬንያውያን፣ አፍሪካውያን፣ ናይጄሪያውያን ኦልሞስት እንደ እብድ ሆነው የሚኖሩ ሰዎች አሉ እና ምክንያቱም የሚጠብቁትና ያሰቡት ነገር መቶ በመቶ የሰማይና የምድር ያህል ልዩነት ነው። ኤክስፔክት ያደረጉት ነገር አልሆነላቸውም እና በእንደዚህ አይነት ሁኔታ ውስጥ ራሳችሁን ብታገኙ አማኞች ሆናችሁ አንድ እንደ መልህቅ ሆኖ ሊጠብቃችሁ፣ ሊያቆማችሁ፣ ሊያጸናችሁ እና እንዳትናወጡ ሊያደርጋችሁ የሚችል አንድ ነገር ቢኖር በጌታ በኢየሱስ ክርስቶስ ላይ ያለ እምነት ነው። ስደተኛ መሆን አያስፈልግም መከራ ውስጥ ለመግባት በልዩ ልዩ መንገድ መከራና ችግር የህይወት ገጠመኞች ወደኛ ይመጣሉ። በእነዛ ውስጥ ሳንናወጥ ጸጥና ዝግ ብለን መኖር አእምሯችን ሳይረበሽ ብሬክዳውን የአእምሮ ብሬክዳውን ሳያጋጥምን ማለት ወደ እብደት ሳንሄድ ማለት ነው። እንድንኖር የምንፈልግ ከሆነ እምነታችን በእግዚአብሔር ልጅ ላይ በወደደንና ራሱን ለኛ በሰጠው ላይ ከሆነ አእምሯችን፣ አስተሳሰባችን፣ አመለካከታችን፣ ህይወታችን እንዳለ ተጠብቆ መቆምና መጽናት መኖር እንችላለን መከራን ማለፍና ማሳለፍ እንችላለን። ታዲያ እኔ እምነት የሚባለውን ነገር ለመግለጥ እዚ ጋ ሞክር ያለው እምነት የሚባለው ነገር ያንድን ሰው ነፍስ ከአዳኟ ጋር ማለት ከክርስቶስ ኢየሱስ ጋር እንደ መርሆ ሆኖ፣ ውስጣዊ አስደናቂ ነገር ሆኖ ከአዳኟ ጋር ያጣምረ ወይም የሚያጣምር ነገር ነው። በእርግጥ እምነት የእግዚአብሔር ታላቅና ግሩም ተአምራዊ ጸጋ በሰው ህይወት ውስጥ የሚገለጽበት እና በሰው ህይወት ውስጥ የሚሰራበት አስደናቂ ተአምራዊ ነገር ነው። ታዲያ ይሄ እምነት የእግዚአብሔር ጸጋ፣ የእግዚአብሔር ታላቅ ማዳን በሰው ውስጥ እንዲፈስ ዋነኛ እና አንደኛ መንገድ ነው። ለዚህ ነው ሌላ ጥቅስ ባነብላችሁ ጥሩ ነው። ኤፌሶን ምዕራፍ ሁለት ላይ ከቁጥር ስምንት እስከ ዘጠኝ ይሄ በጣም አስደናቂ ምዕራፍና ቁጥር ነው። ምን ብሎ ይናገራል ሐዋርያው ቅዱስ ጳውሎስ? ከቁጥር አራት ጀምሮ ባነበው ጥሩ ነው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን፣ ከትልቅ ፍቅሩ የተነሳ በበደላችሁና በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን ብሎ በጸጋ ድናችኋልና። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእሱ ጋር ክርስቶስ ሲነሳ አስነሳን ብሎ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠን። በጣም አስደናቂ እውነቶች ናቸው። ቀጥሎ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ይናገራል። በጣም የሚገርም ነው። እናንተን ያዳናችሁ ነገር ጸጋው ነው፣ የነፃ ስጦታው ነው። ክርስቶስ በቀራኒው መስቀል ላይ ከከፈለው አስደናቂ የመስዋዕትነት ሞት የተነሳ እግዚአብሔር ወደ ሰው ልጆች ያመጣው ጸጋ ነው፣ የነፃ ስጦታ ነው። ከእግዚአብሔር ጋር የመታረቂያ አስደናቂ መንገድ መከፈቱ ነው። ያንን ደግሞ አንድ ሰው በሕይወቱ ተግባራዊ እንዲሆንለት ማድረግ የሚችለው በእምነት ነው። ጸጋው በእምነት አድኗችኋል እና ከዛ በእምነት ከዳናችሁ በኋላ ነው። አሁን እንግዲህ ጳውሎስ ምንድን ነው የሚለው? እኔ በምድር ላይ የምኖረው የስጋ ኑሮ በወደደኝ ራሱን ስለ እኔ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። ስለዚህ ጌታ ኢየሱስ ክርስቶስ የኔ ሊቀ ካህን ነው፣ የኔ ምትክ ነው፣ የእኔ ጠበቃ ነው፣ የእኔ አማላጅ ነው፣ የእኔ ማንኛውም ነገሬ ነው፣ አዳኜ፣ አምላኬ፣ መጠጊያዬ፣ ብርታቴ፣ ጉልበቴ፣ ሰላሜ፣ ጓደኛዬ፣ መውጫዬ፣ መግቢያዬ ጌታ ኢየሱስ ነው ብለን በሱ ላይ በዚህ ምድር ላይ ባለን ኑሮ እንድንታመን ነው ይሄ የክርስትና እምነት በስጋ በምንኖርበት ጊዜ በጣም አስፈላጊ ነገር ነው። አራተኛና የመጨረሻ ነጥቤ የሚሆነው በእግዚአብሔር ላይ የተመሰረተ እንደዚህ አይነት እምነት ምን አይነት ነው የሚሆነው? በእግዚአብሔር ልጅ ላይ የተመሰረተው እምነት እንግዲህ ተመልከቱ። ሐዋርያው ቅዱስ ጳውሎስ አሁን ለነዚህ አይሁድ አድራጊዎቹን በሙሉ የተከራከረበትን ዘገባ ጴጥሮስን እንኳን የገሰጸበትን ዘገባ ካቀረበ በኋላ የክርስትና ህይወት ምን አይነት ህይወት ነው? በጣም አስደናቂ ህይወት ነው። እና የክርስትና ህይወት በዚህ በምድር በስጋ በምንኖረው ኑሮ ላይ ምን የያዘ ነገር ነው? በሁለት አመለካከቶች አኳያ አንድ እምነት ላይ የተመሰረተ ነው። በወደደኝ በእግዚአብሔር ልጅ ላይ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የሚኖር ኑሮ ነው። ግን ይሄን አይነቱ እምነት ምን ምን አይነት የህይወት ጥራት ያመጣል የሚለውን እዚህ በአራተኛ ነጥቤ ላይ እናገርበታለሁ። ምን አይነት ነው ለመሆኑ በእግዚአብሔር ልጅ ላይ የተመሰረተ እምነት? አንደኛ ሁለተኛ አልልም፣ ግን ነጥቦች እዚ ጋር አስፍር ያለውኝ፣ የመጀመሪያው ነጥቤ የሚታይ እምነት ነው። የክርስትና እምነት የተደበቀ እምነት አይደለም። ታያላችሁ ሐዋርያው ቅዱስ ጳውሎስ በዘመናት የክርስትና ታሪክ ውስጥ የእውነተኛ አማኞች እምነት ድብቅ አይደለም። በጣም ግልጥ ነው፣ ከጌታ ጋር የተቆራኘ እሱን በማወቅ የሚያድግ የሚያድግ የሚገሰግስ የሚታይ እና የይስሙላ ያይደለ እውነተኛ ህይወት ነው። ክርስቲያን ስንሆን እውነተኞች ነው ሆነን የምንገኘው። እና የሚታይ እምነት ነው የሚኖረን። ማንም ይኑር ማ ምንም ይሁን ማን ማንም ምንም ይሁን ማ እምነታችንን እናሳያለን። እኛ አማኞች ነን። ክብር ለእግዚአብሔር ይሁን። ሁለተኛ ደረጃ የምናገረው ግልጽ ነው። የክርስትና እምነት ውስብስብ አይደለም። አንዳንዶች ውስብስብ ሊያደርጉት ይፈልጋሉ። የሚገባ ነው። ኃጢአተኞችን ከዘላለም ፍርድ፣ ከዘላለም ኩነኔ እግዚአብሔር በክርስቶስ ኢየሱስ በኩል አድኗቸዋል። ከነዛ ከዳኑ ኃጢአተኞች መካከል እኔ አንዱ ነኝ። ግልጽ ነው እና እግዚአብሔር ይህንን ያደረገው በጸጋ ነው። ይህንን ብዙ ሃይማኖቶች ያምታቱታል። በተለይ እዚህ ጋ አንድ ሃይማኖት ለመግለጽ ሞክር ያለውኝ ጆሆቫ ዊትነሶች፣ ጆሆቫ ዊትነሶች አጋጥመዋችሁ እንደሆነ በጣም የሚገርም መጽሐፍ ቅዱሳዊ ያልሆነ እምነት ነው ያላቸው። አንደኛ መጽሐፍ ቅዱሳዊ ያልሆነው እምነታቸው እኛ እግዚአብሔር ነው ብለን የምናምነውን ጌታ ኢየሱስ ክርስቶስን እግዚአብሔር አይደለም ብለው ነው የሚያምኑት። ሁለተኛ እኛ የስላሴ እምነት ተከታዮች ነን። መጽሐፍ ቅዱስ እንደሚናገረው አብ፣ ወልድ፣ መንፈስ ቅዱስ አህዱ አምላክ ብለን ነው የምናምነው። እነሱ ከዲክሽነሪ ላይ ተመስርተው ስላሴ የሚባለው እምነት የፓጋን እምነት ነው ብለው ሊናገሩ ነው የሚሞክሩት። ሶስተኛ ደህንነት የሚባለውን ነገር እነሱ ለማግኘት የሚሞክሩት ትራክት ባሰራጩት መጠን ነው። መዳናቸውንም አያውቁም። ጭራሽ እናንተ ጆሆቫ ዊትነስ ብትሆኑ ምንድን ነው የምታደርጉት? በየሰው ቤት በሳምንት አንድ ቀን ለሁለት ሰዓት ወይም ለሶስት ሰዓት በር እያንኳኳችሁ የንቁ የሚል ትራክትንና ወይም ደግሞ ልዩ ልዩ ትራክቶችን ማሰራጨት አለባችሁ። ያ እንደ ስራ ተቆጥሮላችሁ ምናልባት ምናልባት ወደፊት በትንሣኤ ጊዜ ለዛውም እግዚአብሔር ካስታወሳችሁ ትነሳላችሁ ነው የሚሉት እና ዚስ ኢዝ ክሬዚ እኔ ብዙ ጊዜ የምነግራቸው ጀሆቫ በሆነ እኔ እምነት የሚባል ነገር አይኖረኝም ነው እምላቸው። ምክንያቱም ሚኒንግለስ ነው፣ ትርጉም የሌለው ነው። መንግስተ ሰማይን በእምነቴ የማልወርስ ከሆነ ወይም እግዚአብሔር ካስታወሰኝ ወደፊት ብዬ የማስብ ከሆነ በጣም የሚያሳዝን ነው እና መዳናቸውንም እንኳን አያውቁም። ስለዚህ የክርስትና እምነት ግን መጽሐፍ ቅዱሳዊ እምነት በጣም ግልጽ ነው። በክርስቶስ ላይ ካመናችሁ የዘላለም ህይወት ይኖራቸዋል። በክርስቶስ ላይ ስታምኑ እግዚአብሔር ለዘላለም የኃጢአት ይቅርታ ይሰጣቸዋል። ይሄ ግልጽ የሆነ ነገር ነው። ስለዚህ በእግዚአብሔር ልጅ ላይ የተመሰረተው እውነት እንደዚህ ግልጽ ነው ልላቸው ነው። ሶስተኛ፣ በእግዚአብሔር ልጅ ላይ የተመሰረተው እምነት ደስታና ሰላም ያለበት ነው። በጣም ይገርማቸዋል። ጌታ ኢየሱስ ክርስቶስን በእውነት እንደ ግል አዳኙ የተቀበለ ሰው ለኃጢአቱ ይቅርታ በጌታ በኢየሱስ ክርስቶስ ላይ እምነቱን ያደረገ ሰው መጀመሪያ የሚለማመደውና የሚያየው ነገር ልዩ የሆነ ሰላም በውስጡ ሲፈስና ደስታ በውስጡ ሲፍለቀለቅ ነው። የኃጢአት ኑሮ ያቆማል። እውነተኛ የኃጢአተኛ ኑሮ እውነተኛ ሰላምና ደስታ በፍጹም የለበትም። አንዳንድ ሰዎች ኃጢአት ደስታ ይሰጣል ብለው ያስባሉ። ለጊዜው ደስታ ሊሰጥ ይችላል ይችል ይሆናል። ለጊዜው ለ10 ደቂቃ፣ ለ15 ደቂቃ፣ ለአንድ ሰዓት ሊሰጥ ይችል ይሆናል ግን ዘላለማዊ ጥፋት ውስጥ ነው የሚያስገባው። ትናንትናና ሰሞኑን በኢትዮጵያ ውስጥ እንደ ጥናት እንደ ጥናታዊ ዘገባ የተሰራ አንድ ዩቲዩብ ፊልም አይቼ ነበር። ያ ፊልም ምን ላይ የተመሰረተ ነው? ግብረ ሰዶማውያን ላይ የተመሰረተ ነው ኢትዮጵያ ውስጥ በጣም ብዙ ግብረ ሰዶማውያን አሉ በነገራችን ላይ እና አንዳንዶቹ 22 ዓመት አንዳንዶቹ 30 ዓመት በዛ ህይወት ውስጥ ኖረዋል እና ኢንተርቪው የሚያደርጋቸው ሰው የግብረ ሰዶማውያን ህይወት ደስታ አለበት ወይ? ሰላም ይሰጣሉ ወይ? ለስንት ዓመት ነው የኖራችሁት? እንዴት ገባችሁበት? የሚለውን ነገር ነው እየጠየቃቸው ያለው። እና ሁሉም ይናገሩ የነበረው እኛ የምንኖረው ሲኦል ውስጥ እንዳለ አይነት ኑሮ ነው እና ህሊናችን ሁል ጊዜ ቶርችድ እንደሆነ ነው። ሰላም የሚባል ነገር የለንም እኛ እንሸማቀቃለን። በእርግጥ ተበቃዮች ነን። ሰዎች ጥላቻ ምናምን ሲናገሩ እንበቀላለን። አዎ ኃጢአተኞች ይበቀላሉ እና ሰላም የለንም፣ እረፍት የለንም። እና ብዙ ወጣቶችን ብዙ ሰዎችን እናሳስታለን፣ እና በጣም ነው የምናዝነው እያሉ ነው የሚናገሩት። እና የሚያስተላልፉት መልእክት ምንድን ልጆቻችሁን ጠብቁ፣ ወንዶች ልጆቻችሁን ጠብቁ፣ በተለይ ወንዶች ልጆቻችሁን እና ሴቶች ልጆቻችሁንም ጠብቁ እያሉ ይናገራሉ። ግን ያው ከዛ ውስጥ መውጣት እንደሚመኙ እንደሚናፍቁ እና ጋብቻ አንዱስ አንዱ ስምንት ጊዜ አግብቼ ፈትቻለሁ አለ። እና አንደኛው ሲናገር የግብረ ሰዶማዊ ጋብቻ ለስንት ጊዜ እንደሚቆይ ታውቃለህ? አለው ግፋቢል ለሶስት ወር ነው አለ። ከዛ በኋላ ፍቺ ነው። ምክንያቱም ሰላማዊ ሕይወት አይደለም እረፍትና ሰላም ያለበት አይደለም። ስለዚህ ኃጢአት፣ ደስታ ይሰጣል ሰላም ይሰጣል ብለው ይናገራሉ ሰዎች። ግን ሪሊ በውስጡ ያሉበት ሰዎች እኛም ራሳችን እንደምናውቀው ኃጢአት ሰላም ሰጥቶ አያውቅም ደስታ ሰጥቶ አያውቅም። የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣ የእግዚአብሔር ማዳን ግን ሙሉ ሰላም፣ ሙሉ ደስታ፣ ሙሉ እረፍት፣ ሙሉ እርካታ የሚሰጥ ነገር እንደሆነ እንድታውቁልኝ እፈልጋለሁ። በአራተኛ ደረጃ የምናገረው እዚህ ያስቀመጥኩት ጌታን ለማገልገልና እሱን ለመመስከር የሚፈልግ ህይወት ነው። አሁን በእግዚአብሔር ልጅ ላይ የተመሰረተ እምነት በምድር ላይ ካሉ እምነቶች ሁሉ የተለየ ነው። ሰዎች በውድቀታቸው፣ በዝቅጠታቸው፣ በሐዘናቸው፣ በችግራቸው ውስጥ እያሉ እኛ የተለወጥን ሰዎች እናዝንላቸዋለን። ትልቁና ዋናው ተልዕኳችን እነሱ ከዛ ውስጥ የሚወጡበትን መንገድና የሚወጡበትን የሰላም የምስራች ዜና መናገር ነው። ጳውሎስን ጀስት አስቡት። አሁን የገላትያ መጽሐፍን የጻፈውን ጳውሎስም በኑሮው በጣም የተከበረ ሰው ነበር። የፈሪሳውያን አለቃ ለመሆን ሰባ ሁለት የአይሁድ ታላላቅ መሪዎች ውስጥ ሊገባ የታጨ ሰው ነው እና በጣም ሀብታምም ሰው እንደነበረ መገመት ትችላላችሁ። ክርስቲያኖችን ለማጥፋት ዘመቻ የወጣ ሰው ነው እና አንቲሲፔት የሚያደርገው እዛ ቦታ ውስጥ ገብቶ ልክ እንደነ ሀና እንደ ቀያፋ፣ እንደተባሉት ትልልቅ የሊቀ ካህናት አብሮ ከነሱ ጋር መሰብሰብ ነው። በጣም በትምህርት የረቀቀና በንባብ ህይወቱ የመጠቀ ነው። ጳውሎስ ዝም ብሎ ተራሶ አልነበረም። ግን ጌታ ኢየሱስ ክርስቶስን ካገኘ በኋላ የመጀመሪያ የህይወቱ ዓላማ ምንድን ነው የሆነው? በኔ አይነት በቀድሞ ህይወቴ የነበሩ ሰዎች፣ ወደ ሲኦል የሚሄዱ ሰዎች ይህንን እውነት ማግኘት አለባቸው ብሎ በያገሩ እየዞረ ወንጌልን ሲሰብክ ነበር። ባለፈው ሳምንት በንጉሱ በፊሊክስ ፊትና በሚስቱ በድሩሲላ ፊት የተናገረውን ነገር ስናገር ሰምታችኋል። ያ ከፍተኛ ቅናት ያድርብናል። በውስጣችን ለዘመዶቻችን እንድንጸልይ የምንነግርበትን መንገድና ምክንያት እንድናገኝ የሚያጸልይ ጌታን ለማገልገል እሱን ለመመስከር ፈላጊ ህይወት ነው የሚኖረው የሚሆነው በእግዚአብሔር ልጅ ላይ የተመሰረተ እምነት አምስተኛ ደረጃ የምናገርበት ከጌታ ጋር በቃሉና በጸሎት የተጣበቀ ህይወት ነው የሚሆነው። አሁን እናንተ በጌታ ተለውጣችሁ ከሆነ መጽሐፍ ቅዱስም ማንም ሰው አንብቡ ብሎ አይጨቀጭቃችሁም። እኔ እዚህ እንደምጨቃጨቅ ታውቃላችሁ፣ አንብቡ እያልኩኝ። ግን በጌታ የተለወጠ ህይወት ሲኖራችሁ ማንም ሰው አንብቡ ሳይላችሁ ትልቁ የህይወታችሁ መመሪያ እና የነፍሳችሁ ምግብ መጽሐፍ ቅዱስ ስለሆነ ማንም ሰው ሳያበረታታችሁ ወይም ደግሞ ሳይጨቀጭቃችሁ ጠዋትና ማታ የምታነቡ ሰዎች ትሆናላችሁ ማለት ነው። በጌታ በእግዚአብሔር ልጅ ላይ የተመሰረተው ህይወት ማንም ሰው ጸልዩ ብሎ ሳይናገራችሁ የሚጸልይ ነው የሚሆነው ሁልጊዜ ጠባቂ ይሁን፣ እረኛ ይሁን ሰዎችን ደግሞ አድንልኝ እና በመንገዴ በህይወቴ እንቅፋቶችን እያስወገድህ በመልካምነትህ እንዳስከብርህ ምራኝ የሚል ጸሎትን የሚጸልይ ህይወት ነው የሚኖረው እና በእግዚአብሔር ልጅ ላይ የተመሰረተ እምነት የተለየ እምነት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወደ መደምደሚያ ስመጣ እነዚህን ሁሉ ነገሮች የክርስቲያን ህይወት በጣም አስፈላጊ እውነታዎች እንደሆኑ ነው ሐዋርያው ቅዱስ ጳውሎስ በመጨረሻ በምዕራፍ ሁለት መጨረሻ ላይ እየተናገረ ያለው እና ሲደመድ ምን አለ? በቁጥር 21 ላይ የእግዚአብሔርን ጸጋ አልጥልም፣ ጽድቅ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ብሎ ሲደመድም ታውታላችሁ። አይሁድ አድራጊዎቹ ሰዎች ይህን ያህል በየአገሩ እየዞሩ የሚለፉበት ነገር ከንቱ ነው እኮ። ጽድቅ በስራ ቢሆን ኖሮ፣ በህግ በኩል ቢሆን ኖሮ፣ በራሴ ስራ እንደ ደሞዝ የምጠብቀው ነገር ቢሆን ኖሮ፣ ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በመስቀል ላይ መሰቀሉ አስፈላጊ ባልሆነም ነበር። ልክ እኮ ነው። አስፈላጊ ይሆን ነበር አይሆንም ነበር እንደዛ ቢሆን ኖሮ ክርስቶስ ከድንግል ማርያም ተወልዶ በመስቀል ላይ የእኛን ስጋ ለብሶ በመስቀል ላይ መሰቀሉ አስፈላጊ አይሆንም ነበር ግን ጌታ ኢየሱስ ክርስቶስ መጣ የእኛን ስጋ ለብሶ የእኛን ኃጢአት ተሸክሞ በቀራኒው መስቀል ላይ ተሰቀለ የእኛ መድኃኒት ሊሆን ሰዎች መድኃኒ አለም እንደሚሉት የእኛ አዳኝ ሊሆን ይህንን ያደረገው እኛ በእሱ በኩል ብቻ መጽደቅ ስለምንችል ብቻ ነው። ይህንን ደግሞ እውቀትና ጥበብ የገለጠው ራሱ እግዚአብሔር ነው። የሰዎች ስራ አይደለም። የደህንነት ስራ የክርስትና እምነት የመጣው በሰዎች ሀሳብና ጥበብ አይደለም፣ በሰዎች አመለካከትም አይደለም፣ በራሱ በእግዚአብሔር አስደናቂ አሰራር አማካኝነት ነው። ስለዚህ በዚህ እውነት ነው እኔ የምቀጥለው ክርስቶስ በመስቀል ላይ የሞተው በነጻ በጸጋው በእግዚአብሔር ፊት እንድቀርብና የእግዚአብሔር ልጅ የእግዚአብሔር አገልጋይ የእግዚአብሔር አምባሳደር ሆኜ እንድኖር ነው። እና ይሄ ታላቅ ዓላማ እውነት ሆኖ እያለ ይህንን ጸጋ ጥዬ እግዚአብሔርን የምሰድብበት፣ የምነቅፍበት፣ የተሳሳተ እምነት ውስጥ የምገባበት ምክንያት የለም። የክርስቶስን ሞት ከንቱ አላደርገውም። የክርስቶስ ሞት ክቡር ነው። ለእኔ ነው በጸጋ እንድድን ነው። በነፃ እንድድን ነው። ስለዚህ ይህንን ቀላል ነገር ማለት ቀላል ማለት ግልጽ የሆነ ነገር ተቀብዬ ለመዳን ራሴን እሰጣለሁ ወደ ውስብስብ የማይጠቅም ሰዋዊ የሆነ ፈጠራ ውስጥ አልገባም ብሎ ሲናገር ነው የምታዩት። እና እነዚህን አስደናቂ እውነቶች ከቁጥር 19 እስከ 21 ላይ ታያላችሁ። እና እግዚአብሔር አምላክ ይሄ እንዲገባን በእውነት ይርዳን። ይሄ ካልገባን ክርስቲያኖች መሆን ጭራሽ አንችልም። እግዚአብሔር በዚህ እውነትና በዚህ እምነት የጸናን እና የተለወጠ ሕይወት ኖረን ለሌሎችም ለብዙዎች መለወጥ የምንጸልይ የምንመሰክር ደግሞም በዚህ በመለወጥ ሕይወት ውስጥ ተለውጠን እንድንጸና እግዚአብሔር ይርዳን።